ቮይስ አፍ አሜሪካ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የመላው አማራ ሕዝብ ድርጅት መአአድ በተቃዋሚ ፓርቲዎችና በኢህአደግ መካከል ሲካሄድ ከነበረው ቅድመ ድርድር ውይይት ራሳቸውን ማግለላቸውን ይፋ አድርገዋል። መድረክ ዛሬ በጠራው ጋዜጣዊ መግለጫ ላይ ይህን አቋሙን ይፋ አድርጎ የአስቸኳይ ጊዜ አዋጁ መራዘሙን ተቃውሟል። ኢህአደግ በበኩሉ ቅድመ ድርድር ውይይቱን ከሌሎች ፓርቲዎች ጋር ለመቀጠል መወሰኑን አስታውቋል። ለዝርዝሩ መለስካቸው አምሃ። መድረክ ዛሬ ከቀትር በኋላ በጥራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሁፍ መግለጫ ላለፉት ወራት ለስድስት ጊዜ ያህል በነበሩት የውይይት መድረኮች ሲሳተፍ የቆየ ቢሆንም ኢህአዴግ መድረኩን ያዘጋጀው ለፕሮፓጋንዳ ፍጆታ ብቻ እንደነበረ ጥርጣሬውን ይፋ ያደርጋል። በበኩሉም መድረኩ ይህ ኢህአደግና ሀያ አንድ ተቃዋሚ ፓርቲዎች የሚያካሂዱት ውይይት ተቀባይነት እንዲኖረውና ድርድሩም ተስፋ እንዲያሳድር የመተማመኛ እርምጃዎችን እንዲወስድ ሲጠይቅ እንደነበረ ያስታውሳል። አቶ ጥላሁን እንደሻው የመድረክ የህዝብ ግንኙነት ኃላፊ፣ ኢህአዲግ በአስቸኳይ እንዲወስድ ካስገነዘብናቸው የመተማመኛ እርምጃዎች ውስጥ በዚሁ ድርድር ላይ በግንባር ቀደምነት ሊሳተፉ የሚገባቸው የመድረክ ምክትል ሊቀመንበር ዶክተር መራራ ጉዲናን ጨምሮ በሰላማዊ ትግል እንቅስቃሴ ላይ ያሉ የታሰሩብን የተቃዋሚ ፓርቲዎች አመራር አባላት በሙሉ በአስቸኳይ እንዲፈቱ ያቀረብነው ጥያቄና የአስቸኳይ ጊዜ አዋጅ መነሳት ይገኙባቸዋል። ሆኖም ግን ከኢህአዲግ ጋር ስብሰባ ከተጀመረ ወዲህ ከሁለት ወራት በላይ የቆየን ቢሆንም የጠየቅናቸው የመተማመኛ እርምጃዎች እስካሁንም ተግባራዊ ያለመደረጋቸው በግንኙነቱ ላይ ተስፋ እንዳይኖረን አድርገዋል። መድረክ ሌሎችም አሳሳቢ ናቸው ያላቸውን ጉዳዮች በማንሳት በሁለትዮሽ ድርድር ያቀረበው አማራጭ ሀሳብም በኢህአዴግ ዘንድ ተቀባይነት እንዳላገኘ ይገልጽና ኢህአዴግ ከመጀመሪያውም ውይይትና ምክክር እያለ ጊዜ ማባከን እንጂ ሰጥቶ መቀበል ያለበት ድርድር ለማድረግ አጀንዳ እንዳልነበረው አረጋግጫለሁ ይላል አቶ ጥልሃውን እንደሻው። ስለሆነም በዚህ ትክክለኛ የድርድር ባህሪ በሌለውና ቀደም ሲል ኢህአዴግና አንዳንድ የፖለቲካ ፓርቲዎች መስርተው ከቆዩት የፖለቲካ ፓርቲዎች የጋራ ምክር ቤት ከሚባለው አካል ውይይት ጋር በሚመሳሰልና ውጤታማ ሊሆን በማይችል የሃያ ሁለት ፓርቲዎች ውይይት ሂደት ውስጥ መቀጠል ተገቢ ሆኖ ስላላገኘ ነው። ከላይ የተጠቀሰውን የሁለትዮሽ ድርድር አማራጭ ለኢህአዲግ አቅርበን ምላሽ በመጠባበቅ ላይ እንገኛለን። በመሆኑም መድረክ ባቀረባቸውና ፈጣንና ተጨባጭ ውጤቶች ሊያስገኝ የሚችለው የሁለትዮሽ ድርድር በኢህአዲግና በመድረክ መካከል በአስቸኳይ እንዲጀመር በኢህአዴግ በኩል ፈቃደኝነቱ በአስቸኳይ እንዲገለጽ አጥብቀን እንጠይቃል በሌላ በኩል ደግሞ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የፓርቲው ስራ አስፈጻሚ ኮሚቴ ተሰብስቦ ከዚህ በኋላ ላለፉት ሁለት ወራት ሲካሄድ ከነበረው የቅድመ ድርድር ውይይት ፓርቲው ራሱን እንዲያገል መወሰኑን ለቪኦኤ ገልጸዋል። አቶ የሸዋስ እንዳብራሩት ሰማያዊውም የመታመኛ እርምጃ መንግስት እንዲወስድ ጠይቆ እንደነበረ አስታውሰዋል። ፓርቲው ከዚህ መድረክ ራሱን ለማግለል የወሰደውን አቋምም እንዲህ ሲሉ ያብራራሉ። እያለ አደራዳሪ ለሚደረግ ድርድር ለውጥ መምጣት አይቻልም። እኛ ሀገሪቱ ያለችበት ሁኔታ አይተን የተሻለ ሕዝቡንም ሀገሪቷንም ከመከራ ያወጣል የሚል ሀሳብ ይዘን ነበር፣ ምኞት ይዘን ነበር የገባ ነው። ነገር ግን ያው በተለመደው አካሄዱ ዳይሆ አቶ የሸዋስ ጨምረው እንደገለጹት ከዚህ ቀደም በድርድሩ በጋራ አቋም ለመያዝ የተስማሙት ሌሎች አምስት ተቃዋሚ ፓርቲዎችም ይህን አቋም በፓርቲ ደረጃ ተወያይተው እንዲያጨርቁት ተስማምተዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በጠራው ጋዜጣዊ ጉባኤ ላይ የግሉን መግለጫ ለጋዜጠኞች ያሰራጨው መላው አማራ ሕዝብ ድርጅትም ተመሳሳይ አቋም ወስዷል። መግለጫው ድርድሩ በገለልተኛና ሶስተኛ ወገን አደራዳሪነት እንዲመራ ካልተደረገ የድርድሩ መድረክ በኢህአዴግና በኢህአዴግ መካከል ሆኖ እንደሚጠነቀቅ አመክኖዊ ግምት እና ስጋት አለን። ስለዚህም ድርድሩ የየትኛውን ፓርቲ አባል ባልሆኑ በታዋቂ በሳል ምሁራንና በሃይማኖት አባቶች አደራዳሪነት እንዲመራ ካልተደረገ በቀር ከተጀመረው የሀገር አቀፍ ፓርቲዎች ስብሰባ ፓርቲያችን ራሱን ያገለለ መሆኑን ከወዲሁ እናሳውቃለን፣ ብለዋል። መድረክ ዛሬ ባወጣው ጋዜጣዊ መግለጫ ላይ የአስቸኳይ ጊዜ አዋጁን ዕድሜ መራዘምም በጽኑ ተቃውሟል። አቶ ጥላሁን እንደሻው ሀገራችን በአሁኑ ጊዜ በአስቸኳይ ጊዜ አዋጅ አስተዳደር ስር በኮማንድ ፖስት አማካይነት ሁኔታዎችን ኃይል በመጠቀም ለማረጋጋት በሚሞከርበት እጅግ ፈታኝ ወቅት ላይ እንገኛለን። ይህም መላውን ሕዝባችንን በከፍተኛ የታጠቀ ሰራዊት ተጽዕኖ ስር ተሸማቆ እንዲኖር ያስገደደው አዋጅ አሁንም ለተጨማሪ አራት ወራት መራዘሙ የመብት ጥያቄ አንስቶ ከፍተኛ መስዋዕትነት የከፈለውን ህዝብ ቁጣና ምሬት የሚያባብስ እርምጃ እንጂ ለህዝቡ ጥያቄዎች ምላሽ አይሆንም። ስለሆነም መድረክ አጥብቆ ይቃወመዋል። ከትናንት በስቲያ የተካሄደው የፓርቲዎች የቅድመ ድርድር ውይይት ሲጠናቀቅ የኢህአዴግ ተወካይ አቶ ሽፈራው ሽጉጤ ኢህአዴግ ለመደራደር ፍላጎት ካላቸው ተቃዋሚ ፓርቲዎች ጋር ውይይቱ እንደሚቀጥል አስታውቀዋል።